የጋቢና ጉዟችን ከአሜሪካ ድምፅ ተጀምሯል። እንደምናመሻችሁ የዛሬ የካቲት 1 2011 ዓ ም ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። አብራችሁን ቆዩ። በቦረና ዞን ሚኦ ወረዳ አምስት ሰዎች መገደላቸውን ነዋሪዎች ተናገሩ። ከሟቾቹ ውስጥ ሁለቱ ሙሽሮች ናቸው ተብሏል። ከሰርግ እየገባ በነበረበት ወቅት ነው የገደሉት እንጂ ሌላ ምንም ወንጀል የለበትም። በመጀመሪያ እኛ በስልክ ነው የተነገረን። ለሰርግ የወጡ ልጆች ተገለዋል ብለው ነገሩን። ደውለን ለማረጋገጥ ስንሞክር ስልካቸው አይሰራም ነበር። ደግሼ በሰርጉ ለመደሰት ሳስብ ወንድሜ እንዲህ ሕይወቱ ሲያልፍ በጣም ነው የማዝነው። እናቴም በጣም አዝናለች። መናገር አልችልም። አሁን የሙሽራው ወንድም ናቸው። ዝርዝሩን በሙሉ ዘገባ እንመለስበታለን። ሌሎች ለምሽቱ ያሰናዳናቸው በርከት ያሉ ቅንብሮችም አሉን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪዮኤ አብራችሁን ከአድማስ ተሻገሩ። በቦረና ዞን ሚኦ ወረዳ አምስት ሰዎች በኢትዮጵያ መከላከያ ኃይል በተተኮሰ ጥይት መገደላቸውን ነዋሪዎች ተናገሩ። በተኩሱ ከሞቱት ውስጥ ሁለቱ ሙሽሮች ናቸው ተብሏል። ሌሎች ሁለት ሰዎች ላይም መጠነኛ ጉዳት እንደደረሰባቸው ነዋሪዎችና የሕክምና ባለሙያዎች ገልጸዋል። ገልሞ ዳዊት ተጨማሪውን ከናይሮቢ አድርሶናል። አንድ ስማቸው እንዲጠቀስ ያልፈለጉ የዲልላ ከተማ ነዋሪ የተከሰተውን ሁኔታ እንዲህ አብራርተዋል። በመጀመሪያ ሴቷን ሙሽራ ይዘው ወደ ልጁ ቤት በሞተር ቢስክሌት እየሄዱ ነበር። የመከላከያ ኃይልም እዚያው በከተማዋ ሰፍሮ ነበር። እንዲያቆሙ ሲነግሯቸው ልጆቹ ሞተር ቢስክሌቱን አላቆሙም። ከዚያ ተኮሱባቸው። ሙሽሮቹን ከሚዛቸው ጋር እዚያው ገደሏቸው። የሦስት ሰው ሕይወት እንዲህ ነው ያለፈው። በመቀጠልም በከተማ ውስጥ የሄዱ በነበሩ ሰዎች ላይ ተኩሰው በአጠቃላይ የአምስት ሰዎች ሕይወትን ቀጠፉ። ከተገደሉት አምስት ሰዎች በተጨማሪም ሌሎች ሁለት ሰዎች ጉዳት እንደደረሰባቸው እኚሁ ነዋሪ አክለው ገልጸዋል። ግድያውን ፈጽመዋል የተባሉት የመከላከያ አባላት ለተጎጆቹ ሰው እንዳይደርስላቸው ባያግዱ ኖሮ ሕይወታቸውን መታደግ ይቻል ነበር ብለዋል። የተገደሉት ሙሽሮች ኮቶላ ጀልዴሳ እና ሚስቱ ጩቁሊ ሲሆኑ አብራቸው የነበረው ሚዜ ከረዩ ቦሩ ጅሎ፣ ሌላኛው ሟች ጀልዴሳ ዋቆ ሲሆኑ አምስተኛው ሰው እስካሁን ስሙ ያልታወቀ ሰው መሆኑን እኚው የዲሎላ ነዋሪ ተናግረዋል። ጃርሱ ጀልዴሳ የወንዱ ሙሽራ ኮቶላ ጀልዴሳ ወንድም ነው። ስለ ወንድሙ አሟሟት ሲናገር እንዲህ ይላል። አሁን ፉዳ ጋልቱ ከሰርግ እየገባ በነበረበት ወቅት ነው የገደሉት እንጂ ሌላ ምንም ወንጀል የለበትም። በመጀመሪያ እኛ በስልክ ነው የተነገረን። ለሰርግ የወጡ ልጆች ተገለዋል ብለው ነገሩን። ደውለን ለማረጋገጥ ስንሞክር ስልካቸው አይሰራም ነበር። ደግሼ በሰርጉ ለመደሰት ሳስብ ወንድሜ እንዲህ ሕይወቱ ሲያልፍ በጣም ነው የማዝነው። እናቴም በጣም አዝናለች። መናገር አልችልም። አሁን በተኩሱ የመቁሰል አደጋ የደረሰባቸው ሁለት ሰዎች ወደ ያቤሎ ሆስፒታል መላካቸውም ታውቋል። ነዋሪዎች በከተማዋ የነበሩ የመከላከያ ኃይል አባላት ሙሽሮች ላይ ከተኮሱ በኋላ ተጎጂዎች እርዳታ እንዳያገኙ መከልከላቸውን ይናገራሉ። የሚወረዳ ጤና ጣቢያ የጤና ባለሙያ ዳዊት ጉርሞም ይህንኑ ነው የሚያረጋግጡት እውነት ነው። ለምሳሌ ሴቷ ልጅ እግሯ ላይ ነበር የተመታችው። በጊዜ ደርሳ ሕክምና ብታገኝ ኖሮ ህይወቷን ማትረፍ እንችል ነበር። እነሱ ግን ሁለት ሰዓት አቆይተው ነው ያመጧቸው ከሞቱ በኋላ። አቶ ሳርጉቴ የሚዮ ወረዳ ኮሚኒኬሽን ቢሮ ኃላፊ ናቸው። ግድያው በእርግጥ መፈጸሙን ተናግረው የወረዳው አስተዳደር ስለ ግድያው የመከላከያ ኃይል አዛዦችን ማብራሪያ በመጠየቅ ላይ መሆኑን ገልጸዋል። ማሊፍ ሁንታዋ ሰበቢ ነ ኩራፍ ማሊ ን ኦገንሲሳን የ ዱብምኑ ኑቀራ ዱራንዩ ጅኑ ጉባዩኑነሜነብይሄ ለምን ይሆናል ብለን በአካባቢው ያሉ የመከላከያ ኃይል ጠይቀን ነበር። የሰጡን መልስ እኛ ከላይ ትእዛዝ ተሰጥቶን ነው፣ የሀገር ደህንነት ለመጠበቅ ነው የመጣለው። በተለያየ ቦታ ሕግ ለማስከበር ስንንቀሳቀስ በሞተር ቢስክሌት ጉዳት ያደርሱብናል ይሄንን እየተከታተል በነበርንበት ወቅት እነኚህ ሰዎች መጥተው ገቡብን የሚል መልስ ይሰጣሉ። እነሱ የሚሉት እንግዲህ ይሄ ነው። በሞያሌ አካባቢ ያሉ የመከላከያ ኃይል አዛዦች መጥተው በማጣራት ላይ ናቸው። አቶ ሳራው አክለው ግድያውን የፈጸሙ የመከላከያ ኃይል አባላት ማንነት እንዳልተገለጸ ተናግረዋል። የአካባቢው ነዋሪዎችም ግድያውን የፈጸሙ ለሕግ እስኪቀርቡ የሟቾቹን አስከሬን ከሚወረዳ ጤና ጣቢያ እንዳልወሰዱ አቶ ሳረው ገልጸዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። በኢትዮጵያ ምርጫ እስከሚካሄድ አሁን ያለው መንግስት ሀገር በሚገባ ማስተዳደር ስላልቻለ ብሔራዊ አንድነት መንግስት ይመስረት ሲል አረና ለሉዓላዊነትና ለዲሞክራሲ ጥሪ አቀረበ። የፓርቲው ማዕከላዊ ኮሚቴ ባለፈው ቅዳሜና እሁድ ባካሄደው ስብሰባ የአስተዳደር ወሰንና ማንነት ኮሚሽን ይህም ህገ መንግስታዊ ነው በማለት ተቃውሞታል። ፓርቲው ባካሄደው ስብሰባን አስመልክቶም መግለጫ አውጥቷል። ሙልጌታ ጽሀ ዝርዝራለሁ የአርና ለሉዓላዊነትና ዲሞክራሲ ማዕከላዊ ኮሚቴ የካቲት 2ና 3 2011 ዓ ም ባካሄደው መደበኛ ስብሰባ ፓርቲው ባለፈው ዓመት የፈጽማቸው ስራዎችና ቀጣይ በድርጅቱ የሚሰሩ ስራዎች መገምገሙንና በኢትዮጵያ ወቅታዊ ሁኔታም መወያየቱ የፓርቲው የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በሰጡት መግለጫ ተናግረዋል። በሀገሪቷ የፖለቲካ እስረኞች መፈታት፣ ውጭ ሀገር የነበሩ ፓርቲዎችና ፖለቲከኞች ወደ አገር ቤት መመለስ እንዲሁም የተወሰነ የሚዲያ ነጻነት ለውጥ መጥቷል ያሉት አቶ አምዶም ይህ ለውጥ የመላ ኢትዮጵያውያን ትግል ውጤት ነው ብለዋል። በተለያዩ የአገሪቱ ክፍሎች በተፈጠረ ግጭት የዜጎች መፈናቀል አሳሳቢ መሆኑም ተናግሯል። በዚህ የመፈናቀል ሂደት ትግራይም ዘጠና አምስት ሺ የሚያክል ህዝብ ከተለያዩ ኢትዮጵያ ክፍሎች ተፈናቅሎ ትግራይ ክልል ላይ መጥቷል። በዚህ ምክንያትም ከፍተኛ ማህበራዊና ኢኮኖሚያዊ ቀውስ እንደተፈጠረ ለማስተናገድም የትግራይ ክልል አቅም እንዳጣ ትኩረትም እንዳልሰጠው ስደተኞች ካምፕ ማቋቋም ነበረበት። እስካሁን አል አልሰራውም። መሰረታዊ ፍላጎቶች የሚባሉትም ማግኘት ነበረባቸው። እነዚህ ተፈናቃዮች እስካሁን አላገኙም እና ከፍተኛ ችግር ላይ መሆናቸው የሚያሳይ ነው። ከተለያዩ የኢትዮጵያ ክፍሎች ተፈናቅለው ወደ ትግራይ ለመጡ ዜጎች የክልሉ መንግስት በቂ እገዛ እያደረገላቸው አይደለም ያሉት አቶ አምዶም፣ በዚህም ማህበራዊ ቀውስ እየተፈጠረ ነው ብለዋል። የፌዴራልና የክልል መንግስታት ለእነዚህ ወገኖች ካሳ ሊከፍላቸውና በዘላቂነት ሊያቋቁማቸው እንደሚገባ ማዕከላዊ ኮሚቴው ማሳሰቡም ተናግረዋል። በስብሰባው ክልሎች መካከል መንግስታት ለጦርነት እየተዘጋጁ መሆኑን ማሳያዎች አሉና በአስቸኳይ ሊያቆሙ እንደሚገባ ተወያይተናል ብለዋል። በተለይ በአሁኑ በመላ ኢትዮጵያ ማለት ይቻላል አንድ እንደ ስራ እድል ተደርጎ እየተወሰደ ያለው ወታደርነት ምልመላ ነው። ይሄ በአማራ ክልል፣ በትግራይ ክልል በተለይ ተጣጥፎ ነው እየቀጠለ ያለው። በርካታ ጥበንጃ እየታጠቀ ነው። በሁለቱም ክልሎች የራሱ የሆነ አልታው ተጽዕኖ እየፈጠረ ነው ይሄ የፌዴራል መንግስትም ግምት ውስጥ አስገብቶ እንደ ድርጅት ኢህአዴግም ይሄ ጉዳይ ማቆም እንዳለበት፣ የከፋ ጉዳትን ሳያደርስ እርምት ማድረግ እንዳለበት በቅርቡ በህዝብ ተወካዮች ምክር ቤት ጸድቆ የተቋቋመው የአስተዳደር ወሰንና ማንነት ኮሚሽን ህገ መንግስት የሚጥስ በመሆኑ ፓርቲው እንደሚቃወመው ገልጸዋል። አቶ አምዶም በዚህ ላይ ማብራሪያ የሰጡ የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ኪዳና አመነም ኮሚሽኑ በክልሎች መካከል ያለውን ፍጥጫውን የሚያባብስ እንጂ የሚፈታ አይደለም ብለዋል። አሁን ያለው ህገ መንግስት እየተከበረ መቀጠል አለበት። እስከሚሻሻሉ ድረስ በህዝባዊ ውይይቶች እስከሚሻሻሉ ድረስ ህገ መንግስቱ ሳይሸራረፍ መከበር አለበት። እኛ ኢህአዴግ በህገ መንግስት ይምላል ይገዛታል እንጂ ላጸደቀው ህገ መንግስት ተገዢ አይደለም። ህገ መንግስቱ በዋናነት እያፈርስ ያለው ኢህአዴግና አባል ፓርቲዎች ናቸው። አረና በኢትዮጵያ ለተፈጠረው ችግር መነሻው ገዢው ፓርቲ ኢህአዴግና በውስጥ ያሉ አባል ድርጅቶች ናቸው ብሎ እንደሚያምን የገለጹት አቶ ኪዳንም ችግሩ አሁን ያለው መንግስት ሊፈታው አይችልም ብሎ ድርጅታቸው እንደሚያምን ተናግረው ለዚህም ብሔራዊ የአንድነት መንግስት እንዲመሰረት ፓርቲያቸው መጠየቁ ገልጸዋል። ህዝባችን እየተሸበረ ያለው የኢትዮጵያ ሰላም እየታወክ ያለው በዋናነት በራሱ ኢትዮጵያን እያስተዳደርኩ ነው ከሚለው ኢህአዴግ ነው እና አረና መድረክ ይሄ ጉዳይ በጥልቅ ገምግሞታል ጉዳይ ሲገመግም ፓርቲያችን ኢህአደግ የኢትዮጵያ ህዝብ ሲጠይቅ እንደነበረው ወደ ዲሞክራሲ በትክክል ሊያሸጋግር ይችላል ብቻውን ብለን ስንጠይቅ ኢህአደግ ብቻውን ኢትዮጵያን ወደ ዲሞክራሲ ሊያሸጋግር አይችልም። እኛ ስንጠይቃቸው የነበሩ ጥያቄዎች፣ በአጠቃላይ ሰፊ ህዝብ ሲጠይቃቸው የነበሩ ጥያቄዎች ኢህአደግ ለመፈጸምም ለመተግበርም ቁርጠኝነትስ አለው የሚልም አይተኗል እና እንደ መድረክ እንደ አረና የያዝነው መፍትሄ የታየን አገሪቷን ወደ ተረጋጋ ሰላም ልትገባበት የምትችለው አቅጣጫ ብለን የገመገምነው ብሔራዊ የአንድነት መንግስት እንዲቋቋም ነው። በአስተዳደርና ወሰን ማንነት ኮሚሽን አስመልክቶ በአሁኑ ጊዜ በክልሎች መካከል እየተፈጠረ ያለውን የወሰን አለመግባባት እንዲሁም እየተነሱ ያሉ የማንነት ጥያቄዎች ጥናት በማካሄድ ኮሚሽኑ የመፍትሄ ሀሳብ የሚያቀርብ ነው በማለት አስፈላጊነቱ መንግስት እየገለጸ ይገኛል። በፓርላማም ከትግራይ ተወካዮች ተቃውሞ ውጭ በአራት ድምፅ ተአቅቦ በአብላጫ ድምፅ መጽደቁና የትግራይ ምክር ቤትም ለአዋጁ የተቃውሞ ውሳኔ ማሳለፉን ይታወሳል። ከሌሎች የኢትዮጵያ አካባቢዎች ተፈናቅለው ወደ ትግራይ የመጡ ተፈናቃዮች ስለሚደ ላቸው ድጋፍ አስመልክቶ ለክልሉ የህዝብና መንግስት ግንኙነት ቢሮ ኃላፊ ወይዘሮ ሊያ ካሳ ጠይቀ ናቸዋል። እስካሁን ባለው ሁኔታ ወደ መቶ ዘጠኝ ሺ የሚያክል ተፈናቃይ እንዳለ ነው የሚታወቀው። ከነዚህ ውስጥ ሰባ ስምንት ሺዎቹ በተጨባጭ ድጋፍ የሚሹ አካላት ናቸው። እንዴት ማቋቋም እንችላለን? መኖሪያ ሊሆን ይችላል። የዕለት ዕለት እንጀራቸው የሚመሩበት ሁኔታ እንዲፈጠር የተለያዩ ስራዎች ሲሰራ ቆይተዋል። በዋነኝነት መጠቀስ ያለበት የሚመስለኝ ባለፈውም እንደ ክልል መንግስት እነዚህ በአግባቡ ማደራጀትና መፍትሄ መስጠት ስላለበት ገቢ ማሰባሰቢያ መድረክም ተዘጋጅቶ ነበረ። ይህንን እንደ ክልል መንግስትም ወደ ሰላሳ ሶስት ሚሊየን ድጋፍ እንዲያደርግ የተለያዩ ልማት ተቋማት ባለሀብቶች ታዋቂ ሰዎች፣ ግለሰቦች የተለያዩ በዚህ ጉዳይ ድጋፍ እንዲያደርጉም የተለያየ ቅስቀሳ ስራዎችን ተሰርተዋል ማለት ነው። ለአሜሪካ ድምፅ ሙልጌታ ጽብሀ መቀለም። ሙልጌታን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ሰው ሰራሽ የቤንዚን እጥረት በደሴ የትራንስፖርት እንቅስቃሴ ላይ አሉታዊ ተጽዕኖ እያሳደረ ነው ይለናል ዘጋቢያችን መስፍን አራጌ ከደሴ ባጠናቀረው ዘገባ በተለይ የባሰ ሶስት እግር ተሽከርካሪ ባለንብረቶችና ና አሽከርካሪዎች ሆን ተብሎ የሚፈጠረው የቤንዚን እጥረት በስራችን ላይ በሕይወታችን ላይ እክል እያስከተለብን ነው ብለዋል ብለዋል። ተጨማሪ አለው ከ300ሺህ ህዝብ በላይ ይኖርባታል ተብሎ በሚገመትባት ደሴ ከተማ አማራጭ የትራንስፖርት አገልግሎት በመስጠት ላይ የሚገኙት በተለምዶ ባጃጅ የሚባሉት ባለሶስት እግር ተሽከርካሪዎች የዕለት ነዳጅ ለማግኘት ቀናትን በሰልፍ ለመጠበቅ ግድ ያላቸው ነው። አሽከርካሪዎቹ አንድ ቀን ሰርተን ሁለት ቀናት በወረፋ እናሳልፋለን ይላሉ። እንደ ሀገር የተፈጠረውን እንደ ህዝብ ለመቀበል ዝግጁ ብንሆንም ግለሰቦች የግል ጥቅማቸውን ለማሟላት ሲሉ የሚያስከትሉትን እጥረት እናወግዛለን የሚል ቅሬታ ማስተጋባት ጀምረዋል። አስተያየታቸውን ለአሜሪካ ድምፅ ድምፅ የሰጡ አሽከርካሪዎች እንደሚሉት በህጋዊ መንገድ የገባው ነዳጅ በህገ ወጥ መልኩ በጀሪካንና በበርሚል ተላልፎ እየተሸጠ ነው። እጥረቱ አነስተኛ የነዳጅ ማጠራቀሚያ ከረጢት ሳልቫቲዮ ባላቸው ባጃጆች ላይ ደግሞ ተጽዕኖ የከፋ ነው። አቶ ጋሻው ካሳ፣ የመንግስት ችግር ሳይሆን ሰው ሰራሽ የሆነ ችግር ነው። አንድ በርሚል 1300 ብር ነው የሚቀዳው። ለቀጂ የሚከፈለው ለጄሪካን 75 ብር ይከፍላል። ስለዚህ በዛ ምክንያት ለባጃጅ ለተሽከርካሪ መስጠት አይፈልጉም ባለማዳያዎች ከዚህ በተጨማሪ ነዳጅ ማደያዎች በተፈለገው ፍጥነት ቤንዚን ስለማያመጡ እጥረቱን አባብሰውታል ይላሉ። ናፍታን ሁሉም ማደያ በተገቢ ሰዓት በራሳቸው ያመጣሉ ግን ቤንዚንን የማያመጡበት ነገር ምንድን ነው? ተጠቃሚ ስለሆነ ነው። ከአንድ በርሚል እስከ ሺ አምስት መቶ ድረስ ያገኛሉ። ደሴ ላይ ሰባት ማደያ አለ። ሰባቱ ማደያዎች ግን በስልክ እየተነጋገሩ ነው የሚያመጡት ቤንዚኑ ማለት ነው። ዛሬ እኔ አንጥቻለሁ እክል ያታምጣ ይባባሉ ላይ ይችላሉ። ወጣቱን አሽከርካሪ ከደርካሳውን ጨምሮ ብዙዎች ቤንዚን የሚያገኙት ከጥቁር ገበያ ነው። 19 ብር የሚሸጠውን ቤንዚን ከሶስት እጥፍ በላይ አውጥቶ መግዛት በርካቶች እንደሚሉት ከመንግሥትና ከግለሰቦች ተበድረው የገዟቸው ባጃጆች በነዳጅ ችግር ብድራቸውን መክፈል ተስኗቸዋል። ቤተሰቦቻቸውን ማስተዳደርም አቅቷቸዋል። ቅጥረኛ ነኝ። ቅጥረኛ ሆኜ ግን ማደያ ላይ ቤንዚል በተገቢ ሁኔታ ማግኘት አልቻልኩም። ያም በስራይም በቤተሰብ ላይ ጫና አድርጎብኛል። ሊትር ስልሳ ብር ነው የገዛ ነው። በቀደም ለታ ከሚገርም ከማን ገዛ ነጋዴ፣ ከየት እንደሚያመጣው ብነግር፣ ከማደያው ከራሳቸው ከማደያ ውስጥ ነው የሚያወጣው። እኛ የለም ነው የምንባለው። እኔ አሁን ገቢ የማስገባው ለባለቤት ገቢ አለ። በዛ ላይ ለራስ የሚጠቀምባቸው መሰረታዊ ፍላጎች አሉ። ከዛ ሲያልፍ ደግሞ ሌላ ሌላ ነገሮች ይኖራሉ። ያንን ነገር ግን ማድረግ አልቻለም። አሁን ውጭ ላይ በኢንዚል በችርቻሮ ነው አምሳ ብር እየገዛን ለማህበረሰቡ እያገለገልን ያለ ነው። ያ ግን ለኔ ምንም የሚጠቅመ ነገር የለም። ለባለቤቱ ገቢ ያለ የባለቤቱን ገቢ እንኳን መሸፈን አልቻልኩም። ከኪሴ ነው ካጠራቀምኩን ነገር ላይ ነው እየሰጠን ያለ ነው። ሰባት ሊትር ለሙላት በሁለተኛ ቀን ነው ምንሞላው። ብርድ ልብስ ጋቢያችን ለብሰን አድረን አራት ሰዓት አምስት ሰዓት ይደርሰናል፣ ግማሽ ቀን እንሰራለን። በዚህ ምክንያት ቤተሰቦቻችን እንኳን ማስተዳደር አልቻል ነው። ምሽትን ተገን ተደርጎ ቤንዚን በበርሜልና ና በጀሪካን ወደ ምዕራብና ምስራቅ ወረዳዎች ሲጓጓዝ በተደጋጋሚ ለሚመለከተው አካል ጥቆማ ቢሰጥም ሰሚጆሮ ውሳኔ ሰጪ አካል አለመኖሩን ያብራራሉ። ጸጥታ ዘርፍ ወደ አለቆቹ ነው የሚመራው። አለቆች ካላዘዘኛ ሊዝም የሚል ነገር አለ። እንደዚህ በአካል ማስይዘንም እንደዚህ ንግድና ኢንዱስትሪ ሁለት በርሚል ይፈቀድለታል። ከኋላ ዜሮ ጨምሮ አብዝቶ ሀያ በርሚል አድርጎ የሚወስድ ነጋዴ አለ። በከተማ አስተዳደሩ ንግድ ኢንዱስትሪና ገበያ ልማት መምሪያ የሸማቾች ጥበቃ ቡድን መሪ አቶ አማረ ጥበቡ ውስንነቶች ቢኖሩም ህገ ወጥ በተባሉ ማደያዎች ላይ እርምጃ መወሰዱን አስረድተዋል። ስሰት ባገኘንባቸው ማደያዎች ላይ እስከ ማሸግ እስከ ማስጠንቀቂያ የመስጠት ነገር ይሄድን ያለ ነው። ቅሬታ አቅራቢዎቹ ግን ሸጋይ ተደረገው ከረጅም ወራት በፊት ነው። እርምጃውም ተከታታይነት ስለሚጎድለው ወደ ህገ ወጥነት ለመመለስ አይቸገሩም ባይ ናቸው። አሁንም አሰራሩ ጉድለት እንዳለበት ሲናገሩ፣ በአንጻሩ ፍትሐዊ አገልግሎት ለመስጠት እየተሞከረ እንደሆነ አቶ አማረ ይናገራሉ። ከሸማቾች ሁለት ባለሙያ ከኢንስፔክሽን ሁለት ባለሙያ፣ አራት ባለሙያ ባሉን ሰባት ማዳዎች ተከፋፍለው ጠዋት እየቆጠሩ ማታ እያሸጉ እንዲሄዱ እና ቤንዚን በኩፖን እንዲሸጥ በተለይ እኛ ሳናውቀው በበርሜል እና በጀሪካን እንዳይሸጥ መመሪያም አስተላልፈናል። በውይይትም ተግባብተናል። ማደያዎቹን እንዲቆጣጠሩ ከህዝብና ከመንግስት ኃላፊነት የተጣለባቸው ግለሰቦችም በጥቅም በመደለል የተጣለባቸውን ኃላፊነት አልተወጡም ለሚለው ወቀሳ አቶ አማረ ምላሽ አላቸው። ሌሊት ይሸጣል፣ ከንግድ ባለሙያዎች ጋራ ድርድር ያደርጋሉ፣ ከባለሀብቶች ሀብቶች ጋር እንዲደርጋሉ፣ ጥቁር ገበያ ያለ ብለውናል። ይህንን ይዘን ውስጣችን መፈተሽ ነው። የከተማዋ ከንቲባ ዶክተር መለስ መኮንን ደግሞ ይህን ይላሉ። በቤንዚን ምክንያት አጠቃላይ አገር አቀፍ የሆነ ችግር አለ። አገር አቀፍ የሆነውን ችግር በትግስት ሁላችንም ጠብቀን በሂደት የሚስተካከል ነው የሚሆነው። ከዛ ውጭ ግን በጣም ትልቁ ችግር የሚሆነው ደግሞ በዚህ ሁኔታ የመጣውንም ቤንዚን በሰው ሰራሽ በሆነ ችግር ምክንያት እጥረቱ እንዲፈጠር የሚያባብሱ አካላት አሉ። ከዚህ በኋላ የጸጥታ ኃይሉ የእዝ ሰንሰለቱን ሳይጠብቅ የተጣለበትን ህዝባዊ ኃላፊነት መወጣት እንዳለበት የከተማ አስተዳደሩ ፖሊሲ መምሪያ ኃላፊ ኮማንደር ደረጃ ሰፋ አሳስበዋል። የጸጥታ ኃይል ማንኛውንም ህገወጥ ድርጊት ቀድሞ የመከላከልና የመቆጣጠር ግዴታ አለበት፣ ኃላፊነት ተሰጥቶታል። ህብረተሰቡ ጥቆማ ሲሰጠው የተሰጠው ጥቆማ ሀሰት ወይስ እውነት ብሎ ህጋዊነትና ህገወጥነቱን አጣርቶ መፍትሄ የመስጠት ስልጣን አለው። አብዛኛውን ጊዜ የዚህ አይነት ስራ የሌላ ተቋማት ስራ አድርገው የሚቆጥሩት አካሎች በርካታ በመሆናቸው ከህብረተሰቡ ጋር ያሉት የጸጥታ ኃይሎች በየደረጃው በሁሉም ጣቢያዎች እና በመምሪያ ደረጃ ኦሪንቴሽን ተሰጥቷል መግባባት ላይ ተደርሷል። ስማቸው እንዲገለጽ ያልፈለጉ አንድ የነዳጅ ማደያ ሰራተኛ በበኩላቸው ስህተት ሊሰሩ የሚችሉ ማደያዎችን መውቀስ መልካም ቢሆንም ሁሉንም በአንድ ላይ መፈረጅ ግን አግባብ አይደለም ብለዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንን ለዘገባው እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እንለፍ። ወጣቶች ለሰላምና ልማት ያላቸው አስተዋጽኦ ላይ ያተኮረ ውይይት በነቀምቴ ከተማ ተካሂዷል። በውይይቱ ላይ ከተሳተፉት መካከል ለቪኦኤ አስተያየታቸውን የሰጡ ወጣቶች ዘላቂ ሰላም እንዲኖር ጥረት እንደሚያደርጉ፣ መንግስትም ወጣቱን ከማሸሽ አቅርቦ እንዲያወያይም ጥሪ ያቀርበዋል። ናኮር መልካ ዝርዝር አለሁ በወለጋ ዩኒቨርሲቲ በተዘጋጀው ውይይት ላይ ከ1500 በላይ የነቀምቴ ከተማ ወጣቶች ተሳትፈዋል። ውይይቱ እንዲካሄድ የታሰበው ከስድስት ወራት በፊት ቢሆንም በወቅታዊ ሁኔታ ምክንያት መስተጓጉሉን የገለጹት የዩኒቨርሲቲው የማህበረሰብ አገልግሎትና ምርምር ምክትል ፕሬዚዳንት ዶክተር በሻቱ ፈረደ ከወጣቱ ጋር ስለ ሰላም የመወያየት አስፈላጊነትን ገልጸዋል። የዛሬው አጀንዳችን ወጣቶችን ማህበራዊ ሁኔታ ጋር አያይዘን ሰላም ብለን ነው የጀመርነው። ሰላም ለሁሉም መነሻ ነው። ራስ መሆን ተማሪ፣ ማንም ወጣት እራሱ መሆን እንዳለበት አላማውን ማወቅ እንዳለበት የትኛውም ነገር መጥቶ ካሰቡበት ካለሙበት መንገድ እንዳያስታቸው አቅጣጫ ማሳየት ነው ያሰብነው ነው። በእርግጥ ወጣቱ ብቻ አይደለም እዚህ ጋር የተጠራው ቤተሰብም አለ፣ የሀገር ሽማግሌዎችም አሉ፣ የሀገር ታዋቂ ሰዎች ሰዎችም አሉ። ስልጠና ብቻም አይደለም፣ እንወያይበት ጊዜም አለ። እነዚህም እንዲመክሯቸው ነው። ራሱን መሆን እንዳለበት እንዲያሳዩቸው ነው። ስለዚህ የራሴ አላማ መያዝ አለብ ልኖር ይገባል። ምን አጀንዳ ነው ይዘን የቀረም ነው? ምክትል ፕሬዚዳንቷ፣ ወጣቱ አላማ ኖሮት ለራሱ ቤተሰቡና ለወገኑ እንዲሁም ለሀገሩ ባለበት የስራ ዘርፍ ሁሉ ጠንክሮ መስራትና ችግሮች ቢከሰቱ እንኳ የመወያየት ባህሉን በማዳበር ለአላማው መሳካት መታገል አለበት ብለዋል። በውይይቱ ላይ ጥናታዊ ጽሑፍ ያቀረቡት ረዳት ፕሮፌሰር ምህረቱ ሻንቆ ለሀገሪቱ ግንባታ ወጣቶች ከፍተኛ ሚና እንዳላቸው ጠቅሰው ለወጣቱ ተስፋን መፈንጠቅ በሰላሙም ሆነ ልማቱ ተሳታፊ እንዲሆኑ መርዳት አስፈላጊ ነው ያሉት ረዳት ፕሮፌሰሩ ትልቁ ስራ የሚሉትንም እንዲያብራራሉ። አብራራሉ ነገጎ ከነረቶጆቹ ቀምነ ነገጎ ረቶጆቹን ጂ ፖለቲካ መቲ ወጂ ብያት ደገጎ ሚል ለማን አባትን በርባች ሲያልቃ በወጣቱ ላይ መስራት አለብን። በወጣቱ ላይ መስራት የፖለቲካ ስራ አይደለም፣ የሀገር ጉዳይ ነው። በሁለት እግሩ የቆመ ወጣት ያስፈልገናል። ማናችንም ራሱን ያልቻለው ወጣት ለፖለቲካ ስራ መጠቀም የለብንም። መንግስት፣ የፖለቲካ ድርጅቶችም ሆኑ ሁላችንም ይህ ወጣት እንዴት ሀገሩን ሊጠቅም ይችላል በሚለው ጉዳይ ላይ መስራት ይኖርብናል። ወጣቱ መጀመሪያ የቤተሰቡን ውለታ መመለስ አለበት። ከዚያ ወደ ሀገርና አለም ያልፋል። ለራሱ የማያስብ አላማ የሌለው በእውቀት ያልተገነባ ወጣት ለማንም አይጠቅምም። ወጣቱ ራሱን እንዲችል የሚኖርበትን ዓላማ እንዲያውቅ ማድረግ አለብን። ተስፋ መቁረጥ የለብንም። ወጣቱ ጠፍቷል፣ ወጣቱ ስራ የለውም፣ ለሱስ ተጋለጠ ብለን ከማውራት ከዛ ነገር የምናላቅቅበት ሁኔታ ላይ መስራት ይኖርብናል። ገሩ ዴቪሱ ዳፎጀ ተሞ ወጣት ዳንኤል ኬኔ ሰላምን በማስፈን ረገድ ከእርሱ የሚጠበቀውን ሚና ካብራራ በኋላ ከሌሎች ወጣቶች ጋር ስለ ጉዳዩ ለመምከር ፍላጎት እንዳለው ገልጿል። ለነገድ ተሳትፏችን ተምረን ጥሩ ቦታ ደርሰን እንደገና ደግሞ ለሀገሪቷ ጠንቅ እንዳንሆን ጥሩ ጥሩ ፍሬዎችን ተገንዝቢያቸዋለሁ። ፈንኛ የሰማ ነው። ላልሰሙት ጓደኞቻችንን እንዲሁም እየጠፉ ያሉት ጓደኞቻችንን ከመንገድ ላይ ለመመለስ የሚያስችለውን ትምህርት ነው ዛሬ ያገኘ ናቸው። በአብዛኛዎቻችን ወጣቶች ቄሮን እንባላለን በእንደ አይነት ነገር ላይ መንገድ እየዘጋን ነበረ። ተጎጂውኛ መሆናችንን አውቄ ከዚህ ትምህርት ትልቅ ትምህርት ወስጄ ነገ መንገድ የሚዘጉ ጓደኞቼን፣ አልባሌ ቦታ የሚቆሙ ጓደኞቼን ለመመለስ ፈልጋለሁ። ወጣት አማኑኤል ግርማም በበኩሉ ስለ ሰላም አስፈላጊነት ገልጾ ለመንግስት መልእክት አስተላልፏል። ሰላም ከሌለ እድገት የለም። ሰላም ስኖርን ተምረን ሰርተን የምንገባው። ሰላም ከሌለ መስራትም መማርም አይቻልም። ስለዚህ እንደ ወጣት የአንተ ሚና ምንድን ነው? ሰላም እንዲመጣ በማድረግ የኔ ሚና ሰላም እንድመጣ፣ ስለ ሰላም ማውራት አለብን። እኛ ሁላችንም ቄሮን አይደለም መንገድ እየዘጋን ነበር። ከዚህ በፊት ያመጣ ነው ለውጥ የለም። እኛ ነው የተጎዳ ነው። ከዚህ በኋላ ሰላም ማምጣት አለብን፣ ሰላም ማምጣት አለብን ምናምን ብዬ ነው የምንመክረው። መንግስት ከኛ ጋር ብንመካከር ከኛ የሚያገኘው ነገር አለ። ስለዚህ ሰላም ልናመጣ እንችላለን ከመንግስት ጋር ሆነም። መንግስት በሩቆ ወጣቱን ከመሸሽ ቀርቦ ወጣቱ መወያየት አለበት ነው የምልህ። እኔ ለአሜሪካ ድምፅ ናኮር መልካ ከነቀምቴ ዋና ኮረን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ነጻ የአፍሪካ የንግድ ቀጠና መፈጠር የሀገሪቱን እድገት ከመሰረቱ ይለውጠዋል ተባለ። የተለያዩ የዩናይትድ ስቴትስ የመዋለ ንዋይ ተቋማት ከአፍሪካ አህጉር ጋር ለመስራት ያላቸውን ፍላጎቶች እየገለጹ ነው። መለስካቸው አመሃ ዝርዝር አለው። ሰላሳ ሁለተኛው የአፍሪካ ህብረት የመሪዎች መደበኛ ጉባኤ ውሳኔ ከሰጠባቸው አያሌ ጉዳዮች መካከል የአህጉሪቱን ኢኮኖሚያዊ እድገት እንደሚያፋጥነው በሚነገርለት ነጻ የንግድ ቀጠናን የተመለከተ ነው። ይኸው የመሪዎች የመደበኛ ጉባኤ እንደወሰነው ከሆነ የህግና ፍትህ ልዩ ኮሚቴ የአፍሪካ አህጉራዊ ነጻ ገበያ ቀጠና የሚያቋቁመውን ሰነድ የዛሬ ሶስት ዓመት ለሚሰበሰበው የአፍሪካ መሪዎች ጉባኤ እንዲያቀርብ በቅር ተይዟል። ይህ የአፍሪካ ኅብረት የመሪዎች መደበኛ ጉባኤ በተከናወነበት ወቅት በጎንም የተለያዩ ስብሰባዎች ሲካሄዱ ቆይተዋል። ከእነዚህም አንዱ የዩኤስ አፍሪካ የንግድና መዋለ ነዋይ መድረክ ነበር። መድረኩ የአፍሪካን አህጉራዊ ነጻ ገበያ ቀጠና ውጥን የተመለከተው አዎንታዊ በሆነ መልኩ ነበረ። በአፍሪካ ኅብረት የዩናይትድ ስቴትስ አምባሳደር ሜሪ ቤትስ ሌናርድ የነጻ ገበያው ቀጠና ለአህጉሪቱም ሆነ ለማንኛውም ተናጋጅ ወገን የሚሰጠውን ጠቀሜታ ለጋዜጠኞች አብራርተዋል። ዋናው ቁም ነገር አካባቢያዊ ወደሆነ የኢኮኖሚ ውህደት በቀረብን መጠን አህጉር አቀፍ የሆነ የነጻ ገበያ ቀጠና በተፈጠረ መጠን ዩናይትድ ስቴትስ ከአፍሪቃ ጋር የምትናገድበት ዘዴና ብልሃት ቀላልና ግልጽ እየሆነ ይሄዳል። የአምሳ አራት ሀገሮችን ወይም የብዙ አካባቢያዊ የንግድ ቀጠናዎችን ንግድ ህግጋትና ደንቦች እየመረመሩ በንግድ ለመሳተፍ ከመሞከር ይልቅ ለአሜሪካ መዋለ ንዋይ አፍሳሾች የሚቀለው ለአንድ አህጉራዊ ገበያ ህግጋትና ደንቦች መገዛት ነው። በዩኤስ አፍሪካ የንግድና መዋለ ንዋይ ፎረም ብዙ የአፍሪካና የዩናይትድ ስቴትስ ኦፍ አሜሪካ የግሉ ኢኮኖሚ ዘርፍ ታዋንያን መሪዎችና የመንግሥት ባለሥልጣናትም ተካፍለዋል። በዩኤስ አሜሪካ በኩል ከተገኙት አንዱ የኦቨርሲስ ፕራይቬት ኢንቨስትመንት ኮርፖሬሽን የአፍሪካ ዋና ዲሬክተር ወርቁ ጋቸው ናቸው። ወርቁ ጋቸው ድርጅታቸው በኢትዮጵያም ሆነ በመላው የአፍሪካ አህጉር ምን ለመሥራት እንደሚፈልግ ግልጽ አድርገዋል። እዚህ የምንገኘው በኢትዮጵያም ሆነ በመላ አፍሪካ የምጣኔ ሀብት ብልጽግናንና ስራን ሊፈጥሩ የሚችሉ ፕሮጀክቶችን ለመቃኘትና ለመደገፍ ነው። ፕሮጀክት አፍሪካ ኢኒሽቲቭ የሚባል መርሃ ግብር ከፍተናል። በዚህ ውጥናችን በሶስት ዘርፎች ላይ እናተኩራለን። በሀብት አያያዝና አጠቃቀም፣ የመረጃ ቴክኖሎጂ መስክ እሴት በመጨመር በአጋዥ አቅርቦቶችና አገልግሎቶች ወይም ሎጂስቲክስ እንዲሁም በማመላለሻና ማጓጓዣ ዘርፎች ነው። በእነዚህ ዘርፎች ላይ የምናተኩርበት ምክንያት ለምጣኔ ሀብት እድገት ከዋነኛ እንቅፋቶች መካከል መሆናቸውን ለይተን ስላወቅን ነው። ሚሌኒየም ቻሌንጅ ኮርፖሬሽን የተሰኘው ድርጅትም ሌላው የዩኤስ አሜሪካ መንግስት የግሉን ኢኮኖሚ ዘርፍ በማዋለ ነዋይ ለመደገፍ ያቋቋመው ድርጅት ነው። የዚህ ድርጅት ምክትል ፕሬዚዳንት ኬይ ኪም አዲስ አበባ በተዘጋጀው መድረክ ለምን እንደተገኙ ዘርዘር አድርገው አስረድተዋል። በተለይ ደግሞ ድርጅታቸው አዲስ ከሚመሰረተው የአህጉሪቱ ነጻ የንግድ ቀጠና ጋር ሊሰራ የሚችለው ስራ ሰፊ እንደሆነ ጠቁመዋል። በቅርቡ ኮንግረሳችን ባወጣው ህግ ሚሌኒየም ቻሌንጅ ኮርፖሬሽን አካባቢያዊ ውህደትን አካባቢያዊ ንግድን ከሚያቀላጥፉ መርሃ ግብሮች ጋር ስምምነትን እንዲፈጥርና እንዲዋዋል ማዘዙን ለማስታወስ እፈልጋለሁ። ለእኔ እንደሚመስለኝ አፍሪቃ በንግድና በምጣኔ ሀብት ያላትን እምቅ ጉልበት በተለይ በአህጉራዊው የነፃ ገበያ ቀጠና አማካኝነት እውን በማድረግ ለሚሊኒየም ቻሌንጅ ኮርፖሬሽን ድጋፍ የተመቸ ጊዜ ነው። በዚህ መድረክ ላይ ከተገኙት የኢትዮጵያ መንግስት ከፍተኛ ባለሥልጣናት መካከል በቅርቡ በዩናይትድ ስቴትስ ኦፍ አሜሪካ የኢትዮጵያ አምባሳደር ሆነው የተሾሙት አቶ ፍጹም አረጋ አንዱ ነበሩ። አምባሳደሩ ለቪኦኤ በሰጡት አጭር ቃለ ምልልስ ካነሱት አንዱ ጉዳይ አሜሪካ ከአፍሪካ ጋር የነበራትን የኢኮኖሚ ግንኙነት የቃኘ ነው። አሜሪካ በአጠቃላይ በአፍሪካ ላይ የነበራት ፖሊሲ ሌሎች የኤዥያ ሀገሮች ከሚከተሉት በጣም የተለየ እንደሆነ እናውቃለን። በቅርብ ጊዜ ይህንን ፖሊሲ ለመለወጥ እየሰሩ እንደሆነ በዚሁ አጋጣሚ ዛሬ እዚህ የምንገኝበት እንኳን መድረክ ኮርፖሬት ካውንስል ኦን አፍሪካ ከአፍሪካ ህብረት ጎን ለጎን እንዴት አድርገን አሁን በቅርብ ደግሞ ዛሬውኑ፣ ትናንት፣ ከትላንት ወዲያ በአፍሪካ ህብረት መሪዎች ጉባኤ ላይ ሲመከርበት የነበረውን የአፍሪካን አንድ ገበያ መፍጠር ታሪፉን ምኑን የማንሳት እርምጃ ጋር ተያይዞ ምን አይነት እድል ሊመጣ ይችላል የሚል ከአሜሪካ የመጡ የፖሊሲ አውጭዎችም ባለ ሀብቶችም እንዲሁም ከአፍሪካ የተገኙ ከፍተኛ የፖሊሲ አውጪዎችና ባለ ሀብቶች ጋር ምክክር እየተደረገ ነው በተለያዩ ርዕሶች ላይና ይሄ የሚያሳየው ቀደም ሲልም የአሜሪካ መንግስት በአፍሪካ ላይ የተለየ አደረጃጀት ይዞ ገንዘብ ጭምር መድቦ ፕሮግራም ቀርጾ በአዲስ አቅም እየመጣ መሆኑ፣ ይህም ሌላው ማሳያ ነው። ስለዚህ ወደንም ጠላንም የዚህ ክፍለ ዘመን እድገት የሚገኙ ከአፍሪካ ነው። ሌላው ክፍለ ዓለም ሌላው አህጉር ለምቶ የጨረሰ ስለሆነ እንደገና ደግሞ ኤጂንግ ፖፑሌሽን ስላለ፣ ይህን በድፍረት ነው የምናገረው፣ አፍሪካ ቀጣይ የእድገት ምንጭ ነች። ይህን የዩኤስ አፍሪካ የንግድና ኢንቨስትመንት መድረክ ያዘጋጁት አፍሪካ ህብረት፣ ኮርፖሬት ካውንስል አፍሪካ እና በአፍሪካ ህብረት የዩናይትድ ስቴትስ ሚስዮን ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በነገው ምሽት እንገናኝ። በቴክኒክ ፕሮግራማችን ያቀነበረልን ሞክብል ያብረው ነበር። አብሬያቸው ያመሸሁት ደግሞ ጽዮን ግርማ ነኝ። ደና ደሩ።